በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 20 2013 ዓ ም ዝግጅታችን ጀመረ። መፍትሄ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታረግ፣ ችግር በተናገረን ቁጥር የትግራይ ህዝብ ጸረ ትግራይ ህዝብ፣ ህወሓትና ትግራይ ህዝብ አንድ ናቸው። ይሄ ነው ዛሬ የምንደግመው። ዛሬ አቲትዩዱ ይሄ ነው። እና በጣም አዝናለሁ። አቶ ነአምን ዘለቀ በግንቦት ሰባት የአመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው፣ ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግት የተመለሱ የቨርጂኒያ ነዋሪ ናቸው። እስከ ድርድሩ ድረስ በምን መልክ እንደሄድ፣ ምን ጠረጴዛ ላይ እንገናኝ፣ አደራዳሪዎች መጥተው አንተን ይህንን አድርግ፣ አንተን ይህንን አድርግ የሚሉ ካልተደራደርን ግን መተላለቅ ነው መፍትሄው ከተባለ፣ ያሳዝነኛል። ግን ከኛ በሬዲዮ ከምናገር ሰዎች ውጭ ያለው ጉዳይ ነው፣ ይለይላቸው። እኛ የምናወራው ያለ እንዲያው ማውራት መነጋገር ያለብን በእንደዚህ አይነት ሁኔታ ነው። አምባሳደር ፍሳ አስግዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። ከትላንት ምሽት በቀጠለው ውይይት ሁለቱም በግንባር ይከራከራሉ። አዳምጧቸው። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመት ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን። ጠቅላይ ሚኒስትር አብይ አህመድ ነገ በወቅታዊ ጉዳይ ዙሪያ ለፓርላማ ማብራሪያ እንደሚያቀርቡ ተገለጠ። መንግስት በትግራይ ሕግ የማስከበር እርምጃ ያለው ዘመቻ መጠናቀቁን የኢትዮጵያ መከላከያ ሰራዊት ባካሄደው ዘመቻ ንጹሐን ዜጎች ኢላማ ሳይሆኑ ከተሞችና ቅርሶች ሳይጎዱ መቀሌ ከተማን መከላከያ ሰራዊቱ መቆጣጠር ትላንት ማስታወቃቸው ይታወሳል። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይም በትግራይ ክልል የጀመርነውን ወታደራዊ ዘመቻ መፈጸማችንን ሳበስር በደስታ ነው። ከዚህ በኋላም ሙሉ በሙሉ ትኩረታችን የሚሆነው በትግራይ ክልል የሰብአዊ ድጋፍ እርዳታ እንዲደርስ ማድረግና ክልሉም በማቋቋም ላይ ይሆናል። የፌዴራል ፖሊስም ወንጀለኞችን ለሕግ በማቅረቡ ላይ ይሰራል ነበር ያሉት። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ነገ ህዳር 21 2013 ዓ ም ከጠዋቱ ሶስት ሰዓት አንስቶ በሚካሄደው የአገሪቱ የሕዝብ ተወካዮች ምክር ቤት ሁለተኛ ልዩ ስብሰባ ለምክር ቤቱ አባላት ወቅታዊ አገራዊ ጉዳዮችን አስመልክቶ ለጥያቄዎች ምላሽና ማብራሪያ እንደሚሰጡ ይጠብቃል። በስብሰባው ላይም የሃይማኖት አባቶች፣ በአዲስ አበባ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች እንዲሁም ታዋቂ ግለሰቦች እንደሚገኙ የህዝብ ተወካዮች ምክር ቤት በማህበራዊ ትስስር ገጹ ላይ አስታውቋል። በሌላ የኢትዮጵያ ዜና የፌዴራል ፖሊስ ኮሚሽን የአገር ክህደት ወንጀል ፈጽመዋል ባላቸው ሰባት በተለያየ ደረጃ ላይ የሚገኙ ወታደራዊ ሹማምንት ላይ የመያዣ ትዕዛዝ እንዲወጣ መደረጉን አስታወቀ። በተጨማሪም ከፍተኛ ንብረት ማካበታቸው የተደረሰባቸው ሀያ ግለሰቦችን እፈልጋቸዋለሁ ሲል ኮሚሽኑ ዝርዝራቸውን አውጥቷል። የዛሬዎቹ ሰባት ሹማምንት የማዘዣ እስር ትዕዛዝ የወጣባቸው ከዚህ ቀደም የአገር ክህደት ወንጀል የመያዣ ትዕዛዝ ከወጣባቸው 117 ጀኔራሎች፣ መኮንኖች፣ ከፍተኛ መኮንኖችና የበታች ሹማምንቶች በተጨማሪ ነውም ብለዋል። በተጨማሪም በአገር ውስጥና በውጭ ሀገር ተቀምጠው የተለያዩ የመገናኛ አውታሮችን በመጠቀም አገር በማፍረስ ተግባር ላይ ባለው ተሰማርተዋል ያላቸውን ዶክተር እዝቅኤል ገቢሳን ዶክተር አወል አሎ ቃሲምን ዶክተር ኢታና ሀብቴን ዶክተር ጸጋዬ አራርሳን አቶ ዳንኤል ብርሃኔን አቶ ፍጹም ብርሃኔን እና አቶ አሉላ ሰለሞንን እንዲሁም ሰናይት መብራቱን ፖሊስ ኮሚሽን እንደሚፈልጋቸው በብሔራዊ ጣቢያው ገልጧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ዜና ኮቪድ-19 የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የኮቪድ-19 መከላከያ ክትባቶች ጥቅም ላይ እንዲውሉ የሚያስችል ፍቃድ እስኪሰጥና በስፋትም እስኪሰራጩ ድረስ ሆስፒታሎች ከአቅማቸው በላይ በታማሚዎች ተጨናንቀው አገልግሎት መስጠት እንዳይሳናቸው በተለያዩ ደረጃዎች የሚፈጸሙ ገደቦች ይደነገጉ ዘንድ የህግ አውጪዎችን ጠየቁ። አዲሱ እርምጃ አሁን በስራ ላይ ያለው ገደብ የፊታችን ማክሰኞ የተፈጻሚነት ጊዜው ሲያበቃ 99 በመቶውን የአገሪቱን ክፍል በሁለት ከፍተኛ ገደቦች እንዲተዳደሩ የሚያደርግ ነው ተብለዋል። አዲሱ ገደብ ለአንድ ወር ያህል ጊዜም በስራ ላይ እንደሚውል ወይም እንደሚዘልቅ ተገልጧል። ይህ በእንዲህ እንዳለም የጠቅላይ ሚኒስትሩን የወግ አጥባቂውን ፓርቲ አባላት ጨምሮ በርካቶች አዲሱን ገደብ እየተቃወሙ መሆናቸው ተገልጧል። የለንደን ፖሊስ በትላንትና እለት የሰዎችን እንቅስቃሴ የሚገድበውን ህግና የክትባት መድኃኒቶችን ጥቅም ላይ መዋል በመቃወም አደባባይ የወጡ ሰልፈኞችን በመበተን ህግ የተላለፉ ያላቸውን አንድ መቶ ያህል ሰዎችን በቁጥጥር ስራ ውለዋል። የብሪታንያ መንግስት የመጀመሪያዎቹ የክትባት መድኃኒቶች በቀናት እድሜ ውስጥ እንደ አውሮፓውያን የቀና አቆጣጠርም ታህሳስ 7 2020፣ በኢትዮጵያ የቀና አቆጣጠር የፊታችን ህዳር 28 2013 ዓ ም በሆስፒታሎች ይሰራጫሉ የሚል ተስፋ አሳድረዋል። ይህም ሁሉም እንደ ልብ የኮቪድ-19 ምርመራ ማድረግ ከሚችልበት አመቺ ሁኔታ ጋር ተዳምረው የሰዎችን ከቦታ ወደ ቦታ እንደ ልብ መንቀሳቀስ የሚገድበውን እርምጃ አስፈላጊነት ያስቀረዋል የሚል እምነት ነው ያሳደረው። ከአውሮፓ የበረታው የኮቪድ-19 ጥቃት የደረሰባት ብሪታንያ በጃን ሆፕኪንስ መረጃ መሰረት 57000 ሰዎች በዚሁ ሳቢያ ለህልፈት ተዳርገውባታል። የእንግሊዝ ፓርላማ የፊታችን ማክሰኞ ጠቅላይ ሚኒስትር ጆንሰን ባቀረቡት በሰዎች እንቅስቃሴ ላይ ገደብ በሚጥለው አዲስ እቅድ ላይ ድምፅ ይሰጣል ተብሎ ይጠበቃል። በሌላ የኮቪድ-19 ነክ ዜና የወረርሽኙን መዛመት በብቃት በመቆጣጠር በዓለም ቀዳሚውን ስፍራ የያዘችው ደቡብ ኮሪያ በቅርቡ በገጠማት የወረርሽኙ ማገርሸት አዝማሚያ የተነሳ የአመቱን መገባደጃ ለመዘከር የሚደረጉ ሙዚቃ ድግሶች እንዲሰረዙ፣ የዘፈንና የትንፋሽ ሙዚቃ መሳሪያዎች ስልጠናዎች እንዲቋረጡ፣ እንዲሁም የሳውናና የእንፋሎት ሙቀት አገልግሎት አቅራቢዎችና አንዳንድ የቡና ቤቶች እንዲዘጉ አዛለች። ወዲህ ወደ ዩናይት ስቴትስ እንመለስ። ደግሞ ተመራጩ ፕሬዚዳንት ጆ ባይደን ለኮቪድ-19 አማካሪ ቡድናቸው ሶስት አዲስ ሶስት አዲስ አባላትን አስተዋውቀዋል። ሶስቱ ሰዎች የናቫሆ ሶስቱ ሰዎች የናቫሆ ኔሽን በመባል የሚታወቀው የቀደምት አሜሪካውያን የሚባሉት ዝርያዎች ከሚባሉት ዝርያዎች የሆኑት ዶክተር ጂል ጂም ዶክተር ጂል ጂም የጤና አገልግሎት ክፍሉም ዲሬክተር ናቸው። የአእምሮ ጤና ነርሷ በዓለም የአእምሮ ጤና ነርሷ ዶክተር ጄን ሃፕኪንስ በዋሽንግተን ክፍለ ግዛት የኮቪድ-19 ግብረ ኃይል በማገልገል ላይ የሚገኙ ናቸው። እንዲሁም የጆርጅ ዋሽንግተን ዩኒቨርሲቲ የበሽታዎች ጥናት ባለሙያ ና ከተፈጥሮ አካባቢ ና ከስራ ጋር የተዛመዱ የጤና ጉዳዮች አዋቂው ፕሮፌሰር ዴቪድ ማይክልስ ናቸው። አዲሶቹ የግብረ ኃይሉ አባላት የኮቪድ-19ን መዛመት የመቆጣጠር ና የህክምናና እንክብካቤ እቅዶችን በህክምና አቅርቦትና ውጤቱ በተለያዩ የማህበረሰብ ክፍሎች የሚታየውን መዛባት ለማስተካከል ና ከስራ ጋር የተዛመዱ ችግሮችን ለመፍታት በሚያስችሉ እቅዶች ቡድኑን ያጠናክራሉ ሲሉ ባይደን እምነታቸውን ገልጠዋል። እንደ ጆን ሆፕኪንስ መረጃም እንደ ጆን ሆፕኪንስ መረጃ በኮቪድ-19 ሳቢያ እስካሁን የ1.5 ሚሊዮን ሰው ህይወት ሲያልፍ 266,000 ሰዎች ህይወታቸውን ያጡባት ዩናይትድ ስቴትስ በአንደኛ ደረጃ 172,000 ሰው ያለቀባት ብራዚል በሁለተኛ ደረጃ ስትከተል 137,000 ሰው በዚሁ ሳቢያ የሞተባት ህንድ ደግሞ በሶስተኛ ደረጃ የወረርሽኙ ክፉኛ ተጠቂ ሀገሮች ናቸው። በሌላ የኮቪድ-19 ዜና ፈረንሳይ በእምነት ቤቶች በአንድ ጊዜ ከሰላሳ በላይ ሰው እንዳይገኝ ያሳለፈችውን ውሳኔ የአገሪቱ ከፍተኛው የአስተዳደራዊ ጉዳዮች ፍርድ ቤት ዳግም እንዲጤናዟል። አውሮፓ የገና ገበያዎች በመባል የሚታወቁትና በገና ወራት በተመረጡ ስፍራዎችና አደባባዮች የሚካሄዱትን በጀርመንና በአጎራባች አገሮች በስፋት የተለመዱ ልዩ መገበያያዎች በኮቪድ-19 ሳቢያ የተሰረዙ ወይም እንዲቀሩ የተደረጉ አመታዊ ስነስርዓቶችን ዝርዝር ተቀላቅለዋል። በአፍጋኒስታኗ ምስራቃዊ ጋዝኒ ክፍለ ግዛት ከሚገኝ ጦር ሰፈር አቅራቢያ ተሽከርካሪ ላይ የተጠመደ ቦምብ በዛሬ ሁለት ሰላሳ የጸጥታ ሰራተኞች መገደላቸው ተዘገበ። አድማጮች፣ ለሰዓታዊ የዓለም ዜና የተመደበው ክፍለ ጊዜ አበቃ። መልካም ምሽት። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእሁድ ህዳር 20 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአትቪ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ሰፋ ያለውን የዛሬውን ጊዜ ወደሚይዘው ውይይት እንለፍ። ኢትዮጵያ ውስጥ ላለው በፌዴራል መንግስቱና በውሀት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴት እያመራ ነው? መፍትሄስ አለው? በሁለቱም ወገን የሆኑ ተከራካሪዎችን ይዘናል። እሳት ገደብ ይባላለው። እኔ ናምን ዘለቀ ነኝ። በትላንትናው ክፍል አንድ ውይይት አሰምተናችሁ ነበር። ክፍል ሁለቱ ቀጥሎ ይቀርባል። ውይይቱን የመራው ሰለሞን አባተ ነው። ከዚህ አሁን ካለንበት ሁኔታ ተነስተን ምን የተሻለ መፍትሄ እናምጣ የሚል ሀሳብን አጉልተን ለመነጋገር ነው ዋናው ሀሳባችን። ነገር ግን አሁን ወደ ሌሎች ንግግሮች እንዳንገባ አንዲት ነገር እዚቹ ቀጭቼ ማለት ትፈልጋለሁኝ። ቅድም በትግራይ ህዝብ ላይ ያላቸው ጥላቻ ብለው ያነሱት ነገር አለ። አቶ ነአምን ሲናገሩ በትግራይ ህዝብ ላይ ያለ ጥላቻን ያላስተዋልኩም የህወሀት መሪዎች ነው እያሉ ሲናገሩ የነበረውና እና ይሄ ወደፊት በንግግራችን ውስጥ ደጋግሞ እየተነሳ ጊዜያችንን እንዳይበላ ነው እዚህ ጋር መቅጨት የምፈልገው በማንኛውም ሰዓት ግን መልሰጥ መልስ መ አቶ ናምንም አላልኩም፣ አልሰማኸኝም እንጂ አቶ ናምን ቅድም ሲናገሩ ከዚህ ሳት ከተባለ ቴሌቪዥን ጣቢያ ላይ ትስስር እንዳላቸው ተናግረዋል። አልገረመኝም ነው ያልኩት። ሳት የዘር ማጥፋት አውጅዋል። ዘጠና አምስት በመቶ የኢትዮጵያ ህዝብ፣ አምስት የመቶ የሆነውን የትግራይ ህዝብ ማጥፋት እንዴት ያቅተናል አልዋል። ተነጋግረን ተማምነን አልፈነዋል። ይህንን ሲባል የቆየው አሁንም እየቀጠለ ነው። በግልጽ እኮ መናገር የትግራይ ህዝብ እንጠላለን እኳ ይባል የሚባለውማ ማ ቀዋለሁ ትፒ ኤል ኤፍን ነው እንጂ የትግራይ ህዝብማ ኢትዮጵያዊ ነው። ጉዱ እየደረሰ ያለው ትግራይ ፓብሊክ ላይ ነው። የትፒ ኤል ኤፍ መሪዎች እንዳይጠፉ አይደለም ክርክራችን። በዚህ መንገድ አይደለም የሚጠፉት የትግራይን ህዝብ እያጠፋ አይደለም። ይህንን የጣሊያኑ ፋሺስት መሪ ለሂትለሉ መሪ ያለውን ማስታወስ የግድ ይላል። ኢትዮጵያን የምትፈልጋት ከህዝቦቿ ጋር ነው ወይስ ያለ ህዝቦቿን ነው ብሎታል። ትግራይ ምን ፈለገው? በኢትዮጵያ ውስጥ ከህዝብ ዋጋ ነው? ከሃይማኖት ዋጋ ነው? ከተቋማት ዋጋ ነው? ወይስ ትፒኤልኤፍን አጠፋለሁ ብሎ የትግራይን ህዝብ ማጥፋት ነው? ይሄ እውን ነው? ትክክል ነው? መሬት ላይ ያለው ነው የምናወራው ያለን በተአምር የትግራይ መሪዎችን ከትግራይ ህዝብ ለማውጣት የኢትዮጵያ መከላከያ ሰራዊት በአደባባይ መሪዎቹ እጃቸው ካልሰጡ መቀሌን ይደበድባለሁ ብሎ እኡ ማለት አለባችሁ መሆን የለበትም ነው የሚሉት ያሉ ግን አውሮፓኖች ናቸው ኢትዮጵያኖች አይደሉም። ነው ነው ጦርነትን ህግጋት አለው። ይህንን የትግራይን ጥላቻ ትግራይ ጠል የሆነ ፖለቲካ ካልሆነ በስተቀር ምን ያመጣዋል? መደራደር እና እነዚህ ሰዎች በህግ የሚጠየቁ ከሆነ በህግ እንዲጠየቁ ማድረግ ነው። ወደ እኔ ያስመለሰው የትግራይ ህዝብ ይህም ህወሓት ጠል የሆነ ፖለቲካ አያካሄድም የተፈለገው ውሸት ቢደጋገም እውነት አይሆንም። የፖለቲካው ስህተት ሊኖረው ይችላል፣ በአመራር ስህተት ሊሆነ ይችላል። በትግራይ ጠል የሆነ ፖለቲካ ግን ለሀያ ሰባት አመት ነው የሀያ ሰባት ሳምንታት አይደለም። ይህንን ሀቅ እስካልተነጋገርን ድረስ የትም አንደርስ። ወደ ድርድር አንቀርብም የሚባለው ያለም የፈለገው ነገር ተከፍሎ ትግራይን እናንበረክካለን ተብሎ የት ነው? እናቶዎች እኮ መንገድ ላይ እየወለዱ ናቸው። ወደ ሱዳን ስደተኞች ስትቀበል የነበረች ሀገር እኮ አሁን የዓለም መነጋገሪያ ሆኖናል። እናንተም ጋዜጠኞችም ሚዛናችሁን ጠብቁ። ይህንን አታንሱ ማለት ሀቅን ካልተነጋገር መፍትሄ ሊሆን አይችልም። ይሄ ፖለቲካ እጥ ያጣ ነው። እንጂ ህወሀት አይጠየቅም፣ የህወሀት መሪዎች አይጠየቁ። ተነጋግረናል። አብይ አህመድ ብቻ አይደለም፣ ጌታቸው አሰፋ ነው የሚጠይቀው። ጌታቸው አሰፋ፣ አብይ አህመድም ሊጠይቀው ይችላል። አሰራር እናስቀምጥ። ነፃ የሆነ ኮሚሽን ይቋቋምና ምን ምን እንደሰራ ይጣራ። ካልሆነ ብዙም ኃይል ያለው ዛሬ ትግራይን አንበረክ ካለው ካለ ነገ ጠዋት ደግሞ ሌላው ይነሳል። እነዚህ ናቸው የሀገራችን እውነታዎች እና ከዚህ አንጻር ነው እኔ ቅድም ያልኩት። ይቅርታ አንተ ወይም አንድ ሰው በግል ትግራይን ይጠላል ማለት አይደለም። የጥላቻ ፖለቲካ ግን ሀያ ሰባት አመት ሰምተነዋል። እሺ፣ አመሰግናለሁ አምባሳደር አቶ ነአምን። አምባሳደር በኃይልም እርምጃ ተወስዶ ቢሆን መጨረሻው ወደ ፖለቲካ ድርድር ሳይገባ መፍትሄ ሊገኝ አይችልም ብለዋል እና ያለ ድርድር ሳይንስ ሲያልቃል ወይ? አሁን በኢትዮጵያ ውስጥ ያለው ሁኔታ ምን ያስባሉ? በጣም ጥሩ ጥያቄ ነው። እሱን መልሳለሁ ግን አንዳንድ ሀቆችን አስምሬ ባጭሩ ወደዛ ወደ ጥያቄው እመራለሁ አዎ ባጭሩ አንደኛ ኢሳት ጄኖሳይድ ወይዘር ማጥፋት በትግራይ ህዝብ ላይ ጥላቻ የሚለው ነገር በእውነቱ ከሀቁ የራቀ እውነት የሌለው በአንድ ወቅት ከአንድ ድርጅት ጎንደር ውስጥ የመጣ ድርጅት በእንቅስቃሴው ጊዜ መግለጫ ተነቦ ያንን እንደ ኢሳት አቋም እንደ ኢሳት ፖሊሲ አርገው ለፕሮፓጋንዳ ሲጠቀሙበት ነበረ፣ ህወሓቶች። ይሄ የታወቀ ነው። ሌላው ልክ ነው፣ ህዝብን ማንበርከክ አይቻልም፣ የማንንምን ትግራይን ህዝብም፣ ሌላውንም ኢትዮጵያ ህዝብ። ችግሩ ምንድን ነው? ልዩነቱ ከአምባሳደሩ ጋር ያለው ህወሓትና ህዝብ አንድና አንድ አይደሉም። አሁን ጥያቄው ህወሓቶች ከመጀመሪያው ጦርነትን ወደዚህ ደረጃ የገፉት ፌዴራል መንግስቱን ከመጀመሪያው ጀምሮ ወደ ጦርነት እንዲገፋ ያደረጉት እነሱ ናቸው ያሉትን ፖሊሲዎች በመተቸት አይደለም ለጦርነት በመዘጋጀት ብዙ አይነት ችግሮችን በመፍጠር ሳቦታጅ በመፍጠር ፕሎት በማድረግ በየአካባቢው ግጭቶች እንዲቀሰቀሱ ፋይናንስ በገንዘብ በስልጠና በመሳሪያ እንዳደረጉ ብዙ ብዙ መረጃዎች አሉ ይሄ ከሀቁ ጋር እኮ የመጣላት ነገር። ቅድም ያልኩት ነገር አሁን አይደለም ነው። በሀያ ሰባት አመት ውስጥ ህዋት ሲተች በትግራይ ህዝብ ጥላቻ ይባላል። ኦጋዴን ውስጥ የተደረገ ጭፍጨፋ፣ በጋምቤላ ውስጥ የተደረገ ጭፍጨፋ፣ በምርጫ ዘጠና ሰባት ንጽዋን ዜጎች የተገደሉበት አንተ ምታውቀው ሰለሞን፣ ይሄን ሁሉ መቼ አምነው ያውቃሉ? አሁንም እንዲያምኑ አምጠብቅም። በጣም ብዙ ወንጀል ተሰርቷል። አንድም ቀን ወንጀል ሰርተናል ብለው አያውቁም አያውቁም። ይሄ እኮ የታወቀ ነው። ድፍን ኢትዮጵያ በየእስር ቤቱ ወንድ ልጅ ሲደፈር፣ ወንድ ልጅ ሲኮላሽ፣ ስንት ስንት ዘግናኝ ነገር በህዋት የበላይነት ሊደረግ የነበረባት ኢትዮጵያ ናት። ቤቱ ይቁጠረው። በሚሊዮን የሚቆጠሩ ዜጎች ይቁጠሩት፣ ምን ያህል ግፍ ምን ያህል በደል እንደተፈጸመ በህዋት። እና ይህን ሁሉ ከትግራይ ብሄን ሲባል የትግራይ ጥላቻ የሚለው የቆየ ዘፈን ነው። ወደሚቀጥለው ወደ ዋናው ጥያቄ ልሂድልህና መፍትሄ ሊገኝ የሚችለው ይሄንን ጦርነት የቀሰቀሱት ሰዎች መሪዎች የህዋት መሪዎች ለፍርድ ይቀርባሉ። እዛ ውስጥ ህዋት ውስጥ ሪዝነብል የሆኑ ራሽናል የሆኑ ለመደራደር የሚችሉ ትግራይም ህዋትን በእኩልነት እንደላዝ የሚኖርባት ኢትዮጵያን የሚሹ የትግራይ መሪዎች የህዋት መሪዎች ካሉ ከነሱ ጋር ድርድር ይደረጋል። ይሄንን የሰሜን እዝ ላይ የተደረገውን ተዘራይተው በራሳቸው አገላለጽ ፕሬንሲ በሆነ ቀድሞ በመምታት አምቡሽ በማድረግ አድፍጦ ተዘጋጅቶ መልምለው እዛ ውስጥ ያሉትን የሰራዊቱን አባሎች ከጓደኞቻቸው አስገድተው እንዲገሏቸው በሌሊት ያደረጉ መሪዎች የህወሓት መሪዎች ከእነሱ ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላማዊ መፍትሄ ከተደረገ እነሱ እጃቸውን ሰጥተው ለፍርድ ይቀርባሉ ከታሰበ የፖለቲካዊ መፍትሄ እኔ እንደውም የምጠይቀው እና አምባሳደር ፍስሐ በዚህ አይነት ወንጀል ውስጥ ያልተሳተፉ ሌሎች የህዋት መሪዎች ይኖራሉ ብዬ ገምታለሁ። ሁኔታውን ምን ያህል መስመር ቀይ መስመር አልፎ የሄደ ማንም አገር የማይቀበለው ትልቅ ትልቅ ክህደትና ወንጀል መፈጸሙን የሚያምኑ የህዋት መሪዎችና አባላት ከነሱ ጋራ መደራደር የሚቻል ይመስለኛል። አሁን ካሉት ህዋትን ወጥረው ጠንፈው ከያዙት እና እዚህ ደረጃ ካደረሱን ሀገራችን ውስጥ እንደገና ዳግም ጦርነት እንዲቀሰቀስ ከሁለት ዓመት ጀምሮ በይፋ በአደባባይ ሲደነፉ ሀገረ መንግስት የትግራይ እንመሰረታለን ሲሉ የለውጡን እንትን ሲያጥላሉ ብሔር ተኮር ግጭት፣ የማንነት ግጭት እንዲቀሰቀስ ያንን እስጌት ሲያደርጉ የነበሩ ብዙ ብዙ ነገር ነው ኮኛ የታዘብነው። አዎ እንዳሉት በየአደባባዩ የሚነገረው ይሄ ነው። አምባሳደር ስሳ ግን ይሄ ነው እውነታው። ወደዚህ ይህን መቀበል አለብን። ወደዚህ የገፋን ወደዚህ ጦርነት አውዳሚ ጦርነት በጣም የሚያሳዝብ የሚያሳፍር ነገር ማን ነው ተብሎ ቢጠየቅ ቢመረመር የህወሓት መሪዎች ናቸው። ከእነኝህ ጋር ድርድር ሊኖር አይችልም። ይሄን ሁሉ ወንጀል ፈጽመው ሌላውን ተወው፣ በተኙበት በመቶ የሚቆጠሩ የሰሜን እዝ ወታደሮች ተጨፍጭፏል። አይተናል። የእነሱን ታሪክ በቲቪ የወጡ ምን እንደተደረገባቸው ብዙ ነገር የኢትዮጵያ አይቷል። ከእነኝህ ሰዎች ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላም ለማምጣት ከተፈለገ ሪዝነብል የሆኑ ወንጀል ውስጥ ያልተሳተፉ የህዋት መሪዎች የትግራይ ልጆች የኢትዮጵያ ህዝብና የትግራይ ህዝብ በጋራ በሰላም እንዲኖር ከተፈለገ እነኚህ ሰዎች ከዚህ እውነታ ጋር ራሳቸውን አስታርቀው ያንን ድርድር ማድረግ ይቻላል። ህዋትን መወከል ብችሉ እኔ በምንም ተአምርቀው እንግዲህ በኋላ ሰላማዊ የሆነ ድርድር ከህዋት መሪዎች አሁን ካሉ ጋር ይደረጋል ብዬ አላምንም። ስለዚህ ይሄ ጉዳይ ምን ያህል አውዳሚ እንደሆነ የተፈጸመው ወንጀል ማንም ሀገር ዝም ብሎ ከቴሮሪስት ጋር ከአሸባሪ ጋር የሚደራደር ማንም መንግስት፣ ጫና የሚያደረጉት ሀይሎች በሙሉ ማናቸውም እንዲህ ዓይነት ነገር ቢደረግባቸው፣ ዛሬ የፍሎሪዳ ገቨርነሮች ተነስቶ ሳውዘርን ኮማንድ የሚደበድቡ ሰለሞን የአሜሪካ ፕሬዚደንት ቁጭ ብሎ አይደራደርም። ምን እንደሚያደረግ ታውቃለህ? እዚህ ባነሰ ኢንትራክሽን ነው እነ ፕሬዚደንት ኬኔዲ እነ ፕሬዚደንት ጆንሰን ናሽናል ጋርድ ና አርሚ ገቨርነሮች ሳያፈነግጡ ሄደው ህገ መንግስቱን እና ስልጣናቸውን ያረጋገጡ የትግራይ መሪዎች በተለይ ተዋዋት ነባር ታጋዮች የፌዴራል መንግስቱን እነሱ በነበሩበት ጊዜ እኮ እናቃለን። ደቡብ ክልል ፕሬዚደንት ናባዛ ኪሾ በቤኒሻንጉል አይችሉ፣ በሌሎችም ቦታዎች እንኳን በዚህ ደረጃ አይደለም ትንሽ አፈነገጡ ተብለው የታሰሩበትን ሁኔታ እናቃለን እኮ ሶኮል ፌዴራል የሚባል የውሸት ህዋት ሁሉንም የተቆጣጠረበትና ከጀርባቸው የህዋት ካድሬዎች የሚመሯቸው ፌዴራሊዝም የሚባለው የህዝብ እኩልነት አመጣን የብሔር እኩልነት እንኳን እንዲህ ተደርጎ ነው። ይህንን ኮምፓሪዝም አመጣለን ምን እንዳደረጉ ህዋቶች የበላይ በነበሩ ጊዜ በየሪጅኑ ያሉ ሰዎች ሲያፈነግጡ፣ ሲተቹ ወይም አንታዘዘም ሲሉ ምን እንዳደረጓቸው አሰሯቸው እኮ። እንኳን በዚህ ደረጃ የተፈጸመ በሀገር ላይ ክህደትና ወንጀል ሶ መፍትሄ ለተባለው አምባሳደርም አንተም ልብ መፍትሄው ሊመጣ የሚችለው ይሄ የመጣው ከባድ በሀገር ላይ አደጋ፣ ውድመት የሲቪል ዜጎች የትግራይ ህዝብ ላይ የሚደርስ ከፍተኛ የሆነ ስቃይ እንዲቆም ከተፈለገ የህወሓትን ራሽናል የሆነ በእኩልነት አገሪቱን ስቴክሆልደር ሆኖ ሊያስተዳድር የሚችሉ ይሄንን ሪያሊቲ የተገነዘቡ ሰዎች ወደፊት መጥተው ከፌዴራል ገቨርንመንቱ ጋር መነጋገር አለባቸው። በምንም ተአምር ይሄንን ከፈጸሙ ወንጀል ክህደት ከፈጸሙና ካስፈጸሙ ዋና መሪዎች ጋር ድርድር ሊደረግ የሚችል ነው ብዬ አልገምትም። አምባሳደር፣ ወደ እርስዎ ልመለስ። ቀደም ሲል የኢትዮጵያ መንግስት ባለስልጣናት ለተራዘመ ጊዜ ጥረት ሲያደርጉ እንደነበረ ከህወሓት መሪዎች ጋር ለመነጋገር ሰላም ለማውረድ ብዙ ጥረቶችን ሲያደርጉ እንደነበረ ተናግረዋል። በየጊዜው ማብራሪያና መግለጫዎችን ይሰጣሉ። ከጠቅላይ ሚኒስትሩ ጀምሮ እስከ ባለስልጣናቱ ድረስ የእምነት አባቶች፣ አዛውንት እና የማህበረሰቦች መሪዎች ሳይቀሩ ወደ መቀሌ እየተመላለሱ እንዳልተሳካላቸው ተናግረዋል። መቼም ኢትዮጵያ ሉዓላዊ አገር ነች እና ፌዴራል መንግስቱ እንደዚህ አይነት ሁኔታ ውስጥ በሚገባበት ጊዜ ከክልል መንግስት ጋር በአቻነት መቀመጥ አለበት፣ መነጋገር አለበት ብለው ያምናሉ። በአቻ ደረጃ አንደኛ። ሁለተኛ ለምንስ ወደ ዓለም አቀፍ ድርድር መሄድ ያስፈልግ ነበረ በሀገር ውስጥ ያሉት ጥረቶች ሳያልቁ? አመሰግናለሁ። አቶ ሰሎሞን፣ አንደኛ ቅድም በተነሳ ጉዳይ ላይ አሁንም ወደ ዝርዝር አልገባም። እንዳልኩት በኢትዮጵያ መንግስት የሚነዛው ያለ ፕሮፓጋንዳ ነው። አሁንም ሰማው ያለ ኢህአደግ በኢህአደግነት ኢትዮጵያን በአስተዳደረ ጊዜ ጥሩም በመጥፎም የሚጠየቁ የድርጅቱ አባላት የኢትዮጵያ ሕዝብን ይቅርታ ጠይቀው በጋራ ያጠፋ ነው አለ በጋራ ያልማ ነው አለ ከአሁን በኋላ እድል ይሰጠንና አገሪቷን ወደ ሻለ ደረጃ እናደርሳለን እስኪሉ ድረስ ሬኮርዱ የሚያሳየው እንደ ኢህአደግ ሆነው ነው። ከዛ በኋላ ጉዳዩ ተበላሽቷል። አሁን በግልጽ አስቀምጠዋል። አቶ ምናምን ፌዴራሊዝም የሚባለው ሶኮልድ ብለውታል። ይሄ ደግሞ ለህወሓትና ለትግራይ ህዝብ የሞትና የሽረት ነው። በኢትዮጵያ ውስጥ ሁላችንም በእኩል የሚያስተናግድ ስርዓት መኖር አለበት። ችግር ካለው መሻሻል አለበት። ከዚህ ውጭ ግን ሌላ ስርዓት አይተነዋል፣ ዋጋ ከፍለነዋል። ይሄ እንግዲህ ኮሩ ይሄ ነው ጦርነቱ ምን ተጀመረ ልጅነቱ ከተነሳ የሚለው አሁን በግልጽ አስቀምጠውታል። የፖለቲካ ችግር ነው ወደ ጦርነት የሚያስካሄድ አይደለም። ስለሆነም እንዲያውም አቶ ነአምን ትንሽ ከአዲስ አበባ የተሻለ ነገር ነግረውናል። ምንድን ነው የሚሉት? በህወሀት ውስጥ ለድርድር ሊጋበዙ ሊቀርቡ የሚችሉ ነገር ግን ሌሎች ደግሞ ፍጹም ድርድር የሚለው ምንድን ነው? ህወሀትን ከነጭራሹ የኢትዮጵያ መንግስት የማዕከላዊ መንግስት በቁጥጥር ውስጥ ካስገባ እናንተ ቀጥሉ፣ እናንተ ግን እስር ቤት ትገባላችሁ። ይህም ድርድር አይባልም። አንድ መንግስት አቅም ካለው የሚያደርገው ነገር ነው። ግን ይሄም ቢሆን ስህተት ነው። ሽብርተኞች ናቸው ብሎ የኢትዮጵያ መንግስት ፈርጇል። ሽብርተኛ ነው ቅድመ ውሳቸው ጠቅሷል። በትግራይ በኩል ደግሞ ሁለት ነጥብ ሰባት ተጋሩ ድምጻቸው የሰጡበት የመረጡት ድርጅት ነው። ለዚህ ነው የማዕከላዊ መንግስት ጦርነት ከትግራይ ህዝብ ጋር ነው የምንለው። ሸፍትቷል። ይሄ መንግስት እኛን ሊያጠፋ ነው ብሎ አብይ አህመድና መንግስቱ ኃይለ ማርያምን በአንድ አይን የሚያይበት ደረጃ ላይ ደርሷል። ነገ ጠዋት አክሰስ ስታገኙ እናንተ ጋዜጠኞችም ይሄን የሚያስደስተኝ አይደለም የትግራይ ህዝብ እዚህ ደረጃ መድረሱ እየተደስኩት አይደለም፣ ማዋራው ነገር ግን እዚህ ደረጃ ላይ ደርሷል። ያ ትላንት የደበደበን ኤርፎርስ አሁንም እየደበደበን ነው። ኢትዮጵያ መጥፎ አልሰራንም፣ ሌላ ማማ ነው ያደረስን፣ አደማችን ከፍለን ብሏል። በዚህ ጉዳይ ላይ ሰከንድ ተብሎ ካልታሰበ አገሪቱ ወዴት እየሄደች እንደሆነ ይህ ጨዋታ ነው። አምስት ሰዎች ናቸው ሁለት ሰዎች ናቸው ሲሉ አብይ አህመድ ሲያደርገው የነበረ ፕሮፓጋንዳ ነው የሚደረግልን ያለ ሌላ ያነሳው ቁም ነገር ግን እኔ መቀሌ ነው የምኖረው። ነገር ያለው ከአዲስ አበባ የሚመጡት ሽማግሌዎች በሙሉ አግኝቻቸዋል። ይዘውት የመጡ አጀንዳ በተደጋጋሚ ቢመጡም የተነገራቸው አንድ ነው። ችግሩ የፖለቲካ ስለሆነ ብልጽግና ፓርቲ፣ ሕወሓት ሌሎችም ኢትዮጵያ ውስጥ ያሉ ፓርቲዎች ነፃ በሆነ መድረክ ተገናኝተን የሀገራችንን ሁኔታ እንነጋገር። አሁን የምሰማ ያለው ምንድን ነው? የአሜሪካ መንግስት አንድ ስቴት ቢሸፍን ምን ያደርጋል? እሱን አውቃለሁ። የአብይ መንግስት ግን ያ የማድረግ ስልጣንም የለውም፣ የስልጣን ዘመኑም አብቅቷል። እንደዛም ሆኖ ግን ለሀገሪቱ ድህንነት ሲባል ከፓርቲው መደራደር እንቀጥላለን ና ይህንን ዝም ብሎ ፈረንጆች የሚሉት አፕለን ኦረንጅስ ማወዳደር ምንድን ነው የምችለው፣ የማይሆንን ነገር ማነጻጸር ነው የሚቀርብልን ያለ። ይህ ሀገር በጣም በዲሞክራሲ ያደገ ነው። አብይ አህመድ ስልጣኑ አቁቶለት እያራዘመ በመጨረሻ ላይ ደግሞ ሁለት ዓመት ሙሉ የኢትዮጵያ ኃጢአት በሙሉ በህወሀት በተግባር የፈለክ በቴሌቪዥን ማውራት ትችላለህ። የሚደበደቦት ያሉት ግን ዊ ውል ኖት ፎርጌት አይረሳም። ህፃናት ናቸው። አንድ አነጋገር አለ ፈረንጆች እየመረጡ አውትሬጅ መሆን እየመረጡ የህወሀት በሌሎች የኢትዮጵያ ክፍሎች ላይ ስልጣን በነበረበት ጊዜ የፈጸመው በደል እኡ እያሰኘን በትግራይ ህዝብ ግን ህወሀቶች እዛ ስላሉ እነሱ እስክያዙ ድረስ የትግራይ ህዝብ ደብደብ ማለት ፋሽዝም ነው። ማንም ሰው መቆም አለበት። ኢቭን የትግራይ ህዝብ ደግሞ ካለ ፍላጎቱ ነው ህወሀት የተጫነበት ከተባለ ሁለት ጊዜ እየተበደለ ነው። በአሁኑ ሰዓት ግን የትግራይ ህዝብ አንድ ሆኖ የኢትዮጵያ ሰራዊትን እንደ ጠላት አይቶ እየተዋደቀ ነው። ይህን እውነታ መቀበል አለ እቤቱ ነው የመጣ አንድ ሴንቲሜትር ወደ ኤርትራ አልተሻገረም። ወደ አማራ ክልል አልሄደም። ይሄ ሰራዊት የመጣት የሰሜን ኮማንድን በተቆጣጠረ ነው ጦርነት የተጀመረው የሚለው ልቦለድ ብንረሳው ጥሩ ነው የወታደር እርምጃ ነው ወታደሮች ይነጋገሩበት ነገ የሚያጠቃህን ሰራዊ ዛሬ የጥቁን ከካስፈታኸው ዝም ብለህ አትበላም ሁለት አመት ተኩል ነው ዝግጅት የደረገው ልስ ቅድም አቶ ናመን ምን መረጃ አለን ኢንቴሊጀንስ አለን እንደሚሉት የአስመራ ፕሮጀክት ነው የኤርትራ ፕሮጀክት ነው እደግመዋለሁ ውላቸው የአብይና የኢሳያስ ውል ገና አዲስ አበባ ልኡካን ሳይለስ መንግስት ኢሳያስ አፈወርቂ የኢትዮጵያን የሰላም ስምምነት ተቀብለናል ሲል ህወሀትን ከነ ታሪኩ ከነ እሳቤው ወደ ቆሻሻ መጣያ እንጥላለን ነው። አንድ የሌላ ሀገር መሪ ችግርን ቢኖር ኢትዮጵያ ውስጥ ይህንን ስላለ ነው አብይ አህመድ ያቀፉ። ነገ የምናልፍ ሰዎች ነን። እኔ እስከ ትናንትናው ድረስ የኢትዮጵያ መንግስት እንደ መንግስት ነው ያገለገልኩት። ኢትዮጵያዊ ነኝ። ትግራዋዊነቴን ማንም ማንም ጥያቄ ውስጥ ሊጠቃ የሚችል ይሄ ታሪክን እንደገና እየሰማሁት ነው። የዛሬ ስንት አመት ተቃዋሚ ሁኝ ዋሽንግተን በምኖርበት ጊዜ በምንቀሳቀስበት ጊዜ የደርግ ልኡካን መጥተው እነ ፍስሐ ደስታ ያሉኝን ነው ዛሬ የምሰማው። እንዴት መንግስቱ ኃይለማርያም ከራሱ አገር ካለው የታጠቁ ኃይሎች ጋር እንዴት ይደራደራል? ነገር ግን ወደ አዲስ አበባ ልንጠጋ ስንል አትላንታ ከኤርትራኖች፣ ጣሊያን ደግሞ ከደርግ ቁጭ ብለን ስንደራደር ነበር። ከዛ ሚኒስ መንግስት ኢትዮጵያ ተፈጥሯል ማለት ነው። አልደራደር የምትደራደረው ህወሀትን ለማስቀጠል አይደለም፣ የትግራይ ህዝብን ለማዳንና ለትግራይ ህዝብ ካለቅ ነው። በተለይ ደግሞ የዓለም የኖበል ሽልማት የተሸለመው ሰው ነው። ሁለተኛ ልንገር፣ ህወሀትና ትግራይ ህዝብ መነጠል አይችልም የምንለው ታሪክ ስላለው ነው። እያንዳንዱ የትግራይ ቤተሰብ ልጁን ሚስቱን ባሉን በአስራ ሰባት ዓመት ትግል በህወሀት ውስጥ ተሰውቶበታል። ይህንን ድርጅት በዛ ነው ማየ የፓርቲ አባል ሆኖ ካርድ ኪሱ ስላለ አይደለም። እንደ አሜሪካ ሪፐብሊካና ተመዝግቦ እሱንም መለየት ከቻል በፖለቲካ ነው የምትለየው። የተሻለ በጦርነት ካልከው ግን ቅድም እንደተባለው ጥፋቱ ልማቱ ከዚህ ድርጅት ጋር አገያየዋል። ለፕሮፓጋንዳ አይደለም የምነግራው። ይሄ ባይሆን ይመረጣል አይመረጥም አይደለም። የትግራይ ያለው እውነታ ይሄ ነው። ለምንድን ነው የኤርትራ ጉዳይ የማይነሳው? ስለማይታመን ነው። ነገ ጠዋት እኮ ኢንክሉዲንግ ቪኦኤ የኢትዮጵያ መንግስት ፈቅዶላችሁ መሬት ላይ ከተገኛችሁ ታያላችሁ። እነማን እንደተማረኩ ታያላችሁ። ምን አይነት መሳሪያ ከኤርትራ እንደመጣ በሪፋ ይደረጋል። እናመልጣለን ቢሉ እንኳን የማያመልጡበት ሁኔታ መሬት ላይ ይታያል። ኢሳያስን ሳያስፈቅድ ወደ ድርድር መግባት ስለማችል ነው። ስለ ጦርነት እኔና አቶ ናአምን አንጨርሰው እናያለን። ምን እንደሚ ወደ አፍሪካ ህብረት ይምጣና እገሌና እገሌ እገሌ ከሰጡን እኛ እንደራደራለን። ከነጭራሹ አልነጋገርም ነው የሚለን እሱ የድርድር ሂደት ነው የሚሆነው። እኔ የሚመስለኝ በወታደርነት የሚያልቅ ነገር የለም። አሁንም አንዱም ሌላውንም ቢገፋው መጨረሻ ላይ የትግራይ ህዝብ እንደ ህዝብ ለመኖር የሚያስፈልገው ፖለቲካ ዲያሎግ ብቻ ነው። መቼም ንግግራችን በንጹህ አእምሮና ቅድም እርስዎ እንዳሉት አምባሳደር ህዝብን ህጻናትን ትውልድን ዋና ኢላማ አድርጎ ማዕከል አድርጎ ይቀጥላል ብዬ ነው የማምነው። ዋናው ደግሞ መፍትሄ ለማስገኘት ነፃ አእምሮ፣ ነፃ ህሊና መኖሩ ነውና በሁለታችሁም በኩል በዚሁ መንፈስ ይቀጥላል ብዬ አምናለሁኝ። እያጠራሁኝ መሄድ የምፈልጋቸው ነጥቦች አሉ። ስለ መንግስቱ ቅቡልነት ተናግረው ነበረ። ለመደራደርም ቢሆን መጀመሪያ ያ መንግስት ቅቡል ነው ወይ? ህወሀት ይሄንን ያምናል ወይ? ህወሀት በስልጣን ላይ በነበረበት ጊዜ ወይም ህወሀት አባሉ የነበረው ኢህአደግ በስልጣን ላይ በነበረ ጊዜ የተመረጠ ፓርላማ ነው የዚህን መንግሥት የስልጣን ዘመን ያራዘመው በወቅቱ የዓለም አቀፍ ምክንያት። ስለዚህ ለምንድን ነው የመንግስቱ ቅቡልነት ጥያቄ የሚገባው? እርስዎ እንደ በሰለ የፖለቲካ ሰውም ይህን እንዲያመዛዝኑልኝ እፈልጋለሁ። የኢትዮጵያ መንግስት ህፃናትን መደብደብ አይደለም። ማንም ሲቪል አንድ አካባቢ መኖሩ ጥርጣሬ ካለ ጀቶች ቦምብ አይጥሉም። ወታደራዊ ኢላማዎችን ብቻ፣ ህወሀት በኃይል የተቆጣጠራቸውን መሳሪያዎችና ክምችቶች ለማውደም ብቻ ነው የተሰማሩት። በህዝብ ላይ የሚደርስ ምንም ድብደባ የለም። አንድም ሰው እንኳን እዛ አካባቢ መኖሩ ከተረጋገጠ ጄቶች ይመለሳሉ ሳይጥሉ እያለ ይናገራል። እኔም በቅርቡ ያናገርኳቸው አንድ ከፍተኛ ባለስልጣን ይህንኑ ገልጸውልኛል። ሕፃናት ለመደብደባቸው ማስረጃ አሎት ወይ? የትግራይ ሕዝብ በሕዝብ ደረጃ ለመደብደቡ የተጨበጠ ማስረጃ አሎት ወይ? አምባሳደር፣ ሌላው ጦሩ ላይ የተወሰደው እርምጃ ትክክል ነው ብለው ያምናሉ ወይ? አጠር አድርገው፣ ሰለሞን አንድ ላይ ሊመልስ ይችላሉ። እሺ አቶ ናም፣ እሺ ይቀጥሉ። እኔ አሁንም በጣም አዝናለሁ በእውነቱ ም የህዋት መሪዎች የሚሉትን ነገር ነው ሲደግሞ የነበረው። መጀመሪያ ነገር መቶ ስምንት የፖለቲካ ድርጅቶች የፈረሙት እና የተቀበሉት ኮድ ኦፍ ኮንዳክት ነበር። የተለያዩ የፖለቲካ ድርጅቶች መመሪያ ነበር። ያንን መመሪያ በተደጋጋሚ ስለመጣሳቸው እኮ መንግስት አይደለም ሌሎች የፖለቲካ ተቃዋሚ መንግስት የሚቃወሚ ድርጅቶች እኮ ህወት ሲያደርግ የነበረውን ከትግራይ ሆነ የህወት መሪዎች ሲሉ የነበረውን ይሄ ከተስማማንበት ውጭ ነው ብለው ተናግረዋል። አሁን የመጨረሻ እንደውም ዶክተር ብርሃኑ ነጋ በቢቢሲ ቀርቦ ብዙ ብዙ ጊዜ በልጀረንት የሆኑ ጠባጫሪ የሆነው ምንም ነገር ላለመቀበል ፍላጎት እንደሌለው የሚያሳየው በየጊዜው ህዋት ነው ብሎ ለቢቢሲ የሰጠውን ኢንተርቪው አዳምጨዋለሁ። ዶክተር ብርሃኑ ሌሎችም የፖለቲካ ድርጅቶች ስለዚህ ይሄንን በፌዴራሉ መንግስት ወይም የብልጽግና ፓርቲ ወይ አብይ እንዲህ ያደረግ የሚለውን ክስ የሚያመጡት በጣም ጥቂት የሆኑ ፌዴራሊዝም ተነካ፣ ወደ አሃዳዊ መንግስት ልንሄድ ነው፣ የእነሱ አጀንዳ ኢትዮጵያን አሃዳዊ ለማድረግ ነው የሚለው ዘፈን አሁን ሲደገም ሲደገም የነበረው፣ በጣም የሚያሳዝነው ይሄንኑ የሚደግሙት የተወሰኑ አክራሪ ጽንፈኞች ናቸው። ይሄ ደግሞ ኢሹ፣ ይሄ አጀንዳ የፌዴራሊዝም ይምሰል ለማስመሰል ያለውን ዋናውን አጀንዳ ለመደበቂያ እንጂ ኢትዮጵያ ውስጥ በፌዴራሊዝም ስም ሴንትራሊዝም የነበረበት እና ከላይ በህዋትና በያደግ ሪጅኖች ሙሉ በሙሉ እንደውም የህዋት ካሌዎች እየተመደቡ ለእያንዳንዱ ክልል መሪ እነሱ የሚያሽከረክሩት ነው። አንዳንዶቹ ክልሎችማ ሶሾ ኢኮኖሚክ ሳሰሳቸው አይፈቅድም ተብለው እንደ ጁኒየር እንደ ትንሽ ልጅ የሚታዩበት ሁኔታ ነው። እነ አፋር፣ እነ ቤኒሻንጉል፣ እነ ጋምቤላ ኤትሴትራ ፌዴራሊዝም ለኢትዮጵያ ያስፈልጋል። እዚህ ላይ ማንም ብዥታ ያለው የለም። ዳይቨርስ የሆነ ሀገር፣ ኮምፕሌክስ ወይም ውስብስብ የሆነ ሀገር፣ ብዙ ኢንተረስቶች ያሉበት ሀገር አህዳዊ ማድረግ አይቻልም። በዛ ከአምባሳደሩ ጋር እስማማለሁ። ፌዴራሊዝም ያለ ዴሞክራሲ ልሄድ አይችልም እኮ። ዴሞክራቲክ የሆነ ስርዓት አልነበረም። አፋኝ ነበር። ሪጂኖች በህዝባቸው በነጻ ፍትሃዊ ምርጫ የተመረጡ ሳይሆኑ በአብዮታዊ ዴሞክራሲ የተደራጀና በዛ መሰረት የሚደለደልና የስሙላ ሙጫ እየተደረገ መቶ በመቶ አሸነፍን እያሉ ከላይ ከማዕከል በህዋት እና በህደግ የሚዘወር ክልሎች ናቸው እንጂ ሪል የሆነ ዴሞክራቲክ የሆነ ፌዴራሊዝም ኢትዮጵያ ውስጥ እንዳልነበር ነው። ይሄ የነሱ የሌላውን ጉዳይ መሸፈኛ ነው። ቀደም ያልኩትን ነው መደግ ዋናው ሄዶ ሄዶ ይሄ ሁሉ ችግር ውስጥ ያመጣን ፌዴራሊዝሙም አይደለም። የትግራይ ህዝብ ወይም ህዋት የተነፈገው እኩልነት አይደለም። እኩል ሆነ አስተዳድርን የተባለው ዋናው የችግሩ እምብርትና እዚህ ደረጃ ያደረሰው ህዋት በኢኮኖሚው፣ በፖለቲካው፣ በሴኪሪቲው፣ በመከላከያው የአንበሳ ድርጃውን ከቁጥሩ በላይ ተወክሎ አለው ከሚዝበው ባይወክለውም እንኳን እሳቸው የሚሉትን እንኳን እንቀበል ብንል በሰማንያ ዘጠና በመቶ እዝ ቼን ኦፍ ኮማንድ መከላከያው በህዋቶች ቁጥጥር ስር የነበረበት የአንድ የብሔር በላይነት አለ ሲባል ድረስ በደህንነቱ እንደዚሁ የነበረበት፣ በኢኮኖሚው ከአቅማቸው ከቁጥራቸው በላይ ብዙ ነገር የተቆጣጠርበት፣ በውጭ ጉዳይ ጭምር የሚታወቅ ነገር ነው። ይሄ እኮ የአደባባይ ሚኒስትር ነው የነበረበት። ይሄ ሁሉ እያነሰ በአቅማቸው እኩል ሆነው እንዲኖሩ አለመፍቀዳቸውና በፊትም የተነሱበት አጀንዳ ግልጽ የሆነ አጀንዳ አላቸው። ኢትዮጵያን እንቆጣጠራለን ካልቻልን አባይ ትግራይ እንመሰርታለን የሚል እኮ አባይ ትግራይ፣ ትግሪን ትግራይ አንዱ ሁለት ባላ ሁለት ጥምር ይዘው ነው። ይሄ ኮንትራዲክሽን ነው፣ ሪኮንሳይል ሊያደርጉ ያልቻሉት ከፌዴራሊዝም ጋር ከመብት ጋር የተገናኘ እውነት፣ ሐቀኝነት፣ ቅንነት ቢኖር ኖረው ከአብይ ጋር ከብልጽግና ጋር ከፌዴራል መንግስቱ ጋር ብዙ ጉዳዮችን በድርድር ያደረጉ ነበር። ምንድነው ያደረጉት ሌላው ድርጅት ያላረገው ይሄ መንግስት ከኦክቶብር በኋላ ቅቡልነት የለውም አንቀበለውም መንግስት የለም ብለው ነው ያወጁ። አሁን ደግሞ እንደራደር እያሉ ነው። እዚህ ደረጃ ነው የሄዱት። ኢትዮጵያ ውስጥ እኮ እነሱ ብቻ አይደሉም ተቃዋሚ። እነሱንም አሁን ያሉትን መሪዎች ሲቃወሙ የነበሩ ለዘመናት ሰዎች እኮ ይሄን ተቀብለው በሰላማዊ ህጋዊ መንገድ ነገሮችን ለመፍታት እየተንቀሳቀሱ በጠባጫሪነትና በሊጀረንት በመሆን ለማፍረት ሳቦታጅ ለማድረግ ብዙ ነገር ለማደናቀፍ ሲንቀሳቀስ የነበረው እንኳን ለመንግስት አይደለም እያንዳንዱ ዜጋ ግራ በሚያጋባ መልኩ ህዋት ይሄንን አሁን ለመሸፋፈንና ያልሆነውን ሆነ ብሎ ለማሳመን የሚቻል አይደለም። እኔ አሁንም ምደግመው ሰለሞን፣ ወደ መፍትሄው እንምጣ ካልን ይሄ የትግራይ ህዝብና ህዋት አንድ ነው የሚለውን ነገር ትቶ ራሽናል የሆኑ የትግራይ ተወላጆች ነገሩ ከምሸቱ በፊት ይሄ ችግር ከመስፋቱ በፊት ሰላማዊ የትግራይ ህዝባችን ከመጎዳቱ በፊት ብዙ ጉዳት ከመምጣቱ በፊት ራሽናል የሆኑ የትግራይ ልጆች ህዋትም ውስጥ ያሉ ራሽናል ሰዎች ይሄን ጉዳይ ወደ ሰላማዊ ሁኔታ እንዲሄድ ማድረግ እንጂ አሁን ካሉ ወንጀለኞችና ብዙ ስቃይና፣ ብዙ መከራ፣ ብዙ ክህደት የፈጸሙ ሰዎች ጋራ አሁን የተደረገውን ነገር እሳቸው አሳንሰው በጣም በሚያሳፍር ሁኔታ የተናገሩትን ያደረጉና ያስደረጉ የህዋት መሪዎች ጋር ቁጭ ብሎ መደራደር ይሄ ትልቅ በኢትዮጵያ ህዝብ ላይ የሚካሄድ ክህደት ይሆናል። ዶክተር አብይ ይሄን ካረገ ነገ አይኖርም። ይሄ ማንም ማንም መንግስት የሚያደርገው አደለም። ማንም በተለይ በተለይ በተኙበት ብዙ መቶዎች ተገለዋል። አቶ ሰለሞን ይሄ የተረጋገጠል። ይሄ ኢንቨስቲጌሽን የሚያስፈልጉ አደለም። እራሳቸው ተናግረዋል። ፕሬምቲቭ ስትራይክ አርገን መተናቸዋል መሳሪያ ወስደናል ብለው የተናገሩት ጌታቸው ስ ባሉ ልዩነቶች አሉ እኔም እኳለኝ ኢትዮጵያ ውስጥ ካለው መንግስት ጋር አለኝ መስተካከል ያለባቸው ነገሮች አሉ ስጋቶች አሉኝ። ይሄንን ግን የምትፈታው በውይይት በድርድር ነው። እኔ በፊት የሰበሰብኳቸው ንቀትም ጭምር ነው። እኔ ያመጣኋቸው እኔ እንደፈለገው የማሽከረክራቸው ኦሮሞና አማራዎች ዛሬ እኔን ወደ ጎን አድርገው ትግራይ ውስጥ ለው እንዴት ሆኖ እነሱን እንቀበላለሁ የሚል ንቀትም ጭምር ነው ይሄ አቶ ሰለሞን። ይህን አስመራ ይነግርሃል። እነሱን እንጂ የፌዴራሊዝምና ሰብስታንቲቭ በሆኑ የሀገሪቱ ችግሮች ሳይሆን ያን ስነ ልቦና ያን እኩል ነን እኛም አስፍተናል አስተናል። ይሄን ጉዳይ በሰላማዊ ውይይት መፍጠር እንችላለን የሚል ቅንነት ስለሌለ በፊት የነበራቸውን የበላይነት ስላጡ በእኩልነት መኖር ደግሞ ሞት ሞት ስለሆነ እነ ስዩም እነ ስብሀት እኮ ሁለት አመት ጀምሮ በይፋ እየወጡ ማንም ኢብን ተቃዋሚ የሚብሉን የአብይ ወይ የብልጽግና ወይ የመንግስት ተቃዋሚ እንኳን በማይሉ ደረጃ በድፍረት በንቀት ሄኮ ሲናገሩ ነበር። ሄኮ የአደባባይ ሚኒስትር ነው። ዛሬ የተጀመረ ነው። ውይይቱ አላበቃም። መልሰን እናመጣቸዋለን። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አት ቪኦኤ አምሃሪክ የፌስቡክ ገጻችን፣ ሀሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። አሁን ሰለሞን አባተ ወዳዘጋጀው ውይይት እንመለስ። ኢትዮጵያ ውስጥ ላለው በፌዴራል መንግስቱና በሕወሓት መካከል በተፈጠረው ሁኔታ መወያየትና መደራደር ያስፈልጋል ወይስ አያስፈልግም? ለዚህ ግጭት ተጠያቂው ማን ነው? ወዴት እያመራ ነው? መፍትሄ ሳለው? የሚሉ ዋና ጥያቄዎችን መነሻ አድርጎ የተዘጋጀ ውይይት ነው። እያደመጣችሁት የነበረው ተወያዮቹ አቶ ናምን ዘለቀ በግንቦት ሰባት የአመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው ሰሞኑን በኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ነዋሪ ናቸው። ሁለተኛው ተወያይ ደግሞ አምባሳደር ፍስሐ አስገዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉ ናቸው። ውይይቱ ከተገታበት ይጀምራል። መቼም ቀደም ሲል የነበሩ ነገሮች በኋላም ለውጡ ከመጣ በኋላ ጠቅላይ ሚኒስትሩም ደጋግሞ በአደባባይ ይቅርታ የጠየቁባቸው ናቸው። የምህረት አዋጅም የወጣባት ሀገር ነች። እና እንደተባለው በንግግር ብዙ ቦታ ላይ መድረስ ይቻል ነበረ። ስለዚህ እነዚህ ቀደም ሲል ተፈጥረው የነበሩ ነገሮች በሀገሪቱ ታሪክ ውስጥ ወደፊት የሚያስኬዱ አይደሉም፣ እነሱ ላይ እየተመላለሱ ብዙ መቆየት የሚል እምነት ከዚህ በፊት ሲንጸባረቅ ነበር። በብዙ አካባቢዎች አስፈላጊ ከሆነ በእነዚህ ጉዳዮች ላይ ብቻቸው እንነጋገርባቸዋለን። አምባሳደር እስቲ ቅድም እኔም ላነሳዋቸው ጥያቄዎች አቶ ነአምንም አሁን ላነሷቸው ነጥቦች መፍትሄ ሊሆን ይችላል የሚሉት መልስ ሊሆን ይችላል የሚሉት ካሉት። በነገራችን ላይ እኛም እየጠየቅነን ሚዲያ መግባት እንዲችል ወደ ነዛ አካባቢዎች የሰብአዊ መብቶች ተመልካች ታዛቢ ድርጅቶች ተጠሪዎች መግባት የሚችሉበት ሁኔታ እንዲፈጠር በግልጽ ጥያቄዎችን እያቀረብ ነው። ከሁሉም ወገንም እየቀረበ ነው ያለው እና እንዳሉት በምድር ላይ ያሉ ሁኔታዎችን እናያቸዋለን በቅርቡ የሚል እምነት አለኝ። ወደ እርስዎ ልመለስ አምባሳደር። እሺ፣ አቶ ሰሎሞን አንድ ሁለት ብቻ ነጥብ ያስቀምጥ። በጣም ስልጡን የሆነ ውይይት እንድናደርግ ከመጀመሪያው ስለ አስታወስከን፣ በጣም ይከብዳል። አንዳንድ ጊዜ አንዳንድ ነገሮች ሲሰሙ በምን ደረጃ ላይ እየተነጋገር እንደሆነ ለእኔ ያሳስበኛል። ይህ ካልኩ ዘንዳ አንዳንዱ ጥሬ እውነቱንም ውሸቱንም ውሸት ማለት አለበት። የትግራይ ሕዝብ ይሁን ሕወሓት አንድም አባይ ትግራይ የሚሉት ነገር አስቆምጣ ተራ ውሸት ነው። ውሸት ሲደጋገም እውነት ይመስላል ሲል አንድ ማለት የምችለው በአሁኑ ሰዓት ግን አሁን በትግራይ ላይ እየደረሰ ያለው ግፍና መከራ የትግራይን ህዝብ እየገፋ ነው። እኔ ያሳስበኛል። እኔ ከተማሪዎች እንቅስቃሴ ጀምረው የትጥቅ ትግል ባካሄድንበት ጊዜ ባለፉት ሀያ ሰባት አመት ከኢትዮጵያዊነት እና ከኢትዮጵያዊነት ሌላ ነገር ታይቶኝ አያውቅም። በአሁኑ ሰዓት ግን እንድና አቶ ናምን ያሉ ትንሽ ሪዘነብል ያልሆኑ ሰዎች በተራ ሚዲያ ሳይሆን በመንግስት አካላት ሆነው ጨርሰው፣ ግደለው ሲሉ የህዝብን መከራ ሰቆቃ ሳያሳስባቸው ሲቀር ይች ሀገር የት ትደርሳለች? ስለ ትግራይ ብቻ አይደለም ማውራው ያለው ኢትዮጵያ እንደ ኢትዮጵያ ማሰብ ያለብን ይመስለኛል። ለጊዜው ቅድም ያልኩት ነው፣ የቅርብ ጠላት አይና ያንን ጠላትን ለማጥፋት ብለህ ከዛ የባሰ ጠላት ማፍራት የለብን። ይህንን ሁላችንም ሊያሳስበን ይገብ። ሁለተኛ ኢትዮጵያ ውስጥ አንድ ችግር አለ። ማዕከላዊ መንግስትን መንቀፍ መነጋገር፣ እንደ ፖለቲካ ፓርቲ ንቀት፣ ምን አመጣው? የኢትዮጵያ ህገ መንግስት የሚፈቅድ ነው ዘ የተሰማው ተፎር የአብይ መንግስት ህገ መንግስት እየጣሰ ነው ብሎ መናገር ድፍረት አይደለም፣ መሳደብ አይደለም። ወደ ስነ ልቦናዎችን ተና ገብተን እነዚህ ሰዎች እንደዚህ ናቸው። ድርጅት ነው፣ የፖለቲካ አቋም ነው የወሰደው። አሁንም ይቀጥልበታል። የፖለቲካ አመለካከት ነው። ለጦርነት ግን የሚጋብዘን አይደለም። ይገባኛል፣ የኢትዮጵያ መሪዎች በሌላ ሶስተኛ ወገን በተለይ በተደራጀ ሀል ስማቸው እንዲነሳ አይፈልጉም። መታገስ አለባቸው። መሪ ከሆንክ ያንን ነገር ይመጣል ተብሎ ይህንን ወደፊትም ይቀጥላል። ሁለተኛ፣ ሁለት መንግስታት ናቸው። ማዕከላዊ መንግስት እንደፈለገው አይሄድበትም። የኢትዮጵያ ህገ መንግስት ክልሎች ስልጣን አላቸው፣ ማዕከላዊ መንግስትም ስልጣን አለ። ያኛው ሌላኛውን ተጋፋ አካልን ደግሞ ጠረጴዛ ላይ እንነጋገር ከነ ጭራሽ ሱማ አታንሱት የሚለው ነገር ግን ዋጋ ተከፍሎበት የመጣ ለውጥ ነው፣ ስርዓት ነው። ይህንን በመሬ ደረጃ እንስማማ። አንድ ክልል ሌላውን ክልል በተለይ ደግሞ ወደ ብልጽግና ፓርቲ ካልገባ በማጥላላት ደረጃ በዘመቻ ግን የህወሀት መሪዎች ብቻ ሳይቀር ተጋሩ እንደ ተጋሩ ያሸማቀቀ ፕሮፓጋንዳ ነው ኢትዮጵያ ውስጥ የተካሄደው። ይህንን መታወቅ አለበት። ሌላው ሌሎች ተቃዋሚዎች ለሰላም ድርድር ዝግጁ ሲሆኑ ህወሀት አፈነገጠ ይባላል። እኔ እስከማውቀው ድረስ እስር ቤት ናቸው ያሉት የዚህ አይነት ሪል ተቃዋሚዎች ሆነው በዚህ መንግስት ላይ ቅሬታ ያሳዩ ጊዜ ሀቁ ቶለታል ያሉ ምርጫ ይደረግ ያሉ አማራጭ ያመጡ እስር ቤት ናቸው። ይህንን ለእናንተ የሚድረሳችሁ እየተባለ ነው። የህወሀ ተምረ ስለ ስነ ልቦና እና ሌላው ብንቸው ሌላው የኢትዮጵያ ብሔር ብሔረሰብ ምን አይነት ስርዓት እንደሚፈልጉ ሜዳውን እና መቻች እንተውላቸው። ይሄ ፌዴራሊዝም ፌክ ነው፣ መሻሻል አለበት ሌላ ነው የሚፈልጉት የሚሉ እኔም አቶ ናምንም ማድረግ የምንችለው የኢትዮጵያ ህዝብ፣ የኢትዮጵያ ብሔር ብሔረሰቦች ይህንንን ነገር በሰላም እንዲያዩ፣ ምርጫ እንዲያደርጉ እድሉን እንስጣቸው። ከእኔ ልሳሳት ይችላሉ፣ እሳቸው ሊሳሳት ይችላሉ። እኔም ማምነዋለ አሁን ያለው ህገ መንግስት አስፈላጊ የሆነ መሻሻል ተደርጎለት ዋናው የኢትዮጵያ ችግር መፍትሄ ነው ብዬ አምናለሁ። ሌሎቹ ደግሞ እሱ አይደለም ከነጨራሹ ተቀዶ መጣል አለበት የሚላሉ፣ ሌሎቹ ደግሞ ሌላ አማራጭ ነው ያሉ። ለዛ የሽግግር ወቅት ነበር የሚያስፈልገው። አሁን ያለው የአንድ ሰው ፈላጭ ቆራጭ ስርዓት ነው ኢትዮጵያ ውስጥ። ይህንን ነው መገንዘብ ያልቸን ነው። ብልጽግና ፓርቲ የሚባልም ራሱ እየሰራ ያለ አይመስለኝ። ቅድም የጠየቀ ጥያቄ ሕገ መንግስቱ የሚለው ይሄን አብቅቶለታል። ከመስከረም በኋላ የፈለከውን ቲያትር በተሰራ ጊዜው አብቅቷል። መነሻውም እናውቃለን። ከግንቦት ወደ ነሐሴ፣ ከነሐሴ የተደረገው ብሎ ተንትኖ አለዋል። ይሄ ካለ በኋላ ያኔ ሁለታችንም ባንተዋወቅ፣ ብልጽግና ፓርቲና ሌሎችም ሆነን አገሪቱን ደግሞ ማስቀጠል አለብን። በአዋጅ አውዷል። ቁብልነት የሌለው መንግስትን ቢሆን ፓርቲው በእኩልነት ከመጣ ወደፊት የምንሄድበት እናያለን ሲባል የማዕከላዊ መንግስት ደግሞ ኢትዮጵያ ቅድም ያልኩ ይሄ ነው። እየመረጡ መናደድ ነው። አውትሬጅም ሆነ ማዘን የሚያስበለን ኢትዮጵያ ውስጥ ይሄ ነው። የኮቪድ መከላከያ ማስክ እኮ ነው የኢትዮጵያ ልጆች የተከለከሉት። የትግራይ ልጆች ብቻ አይደሉም። መቀሌ ዩኒቨርሲቲ እና አክሱም ዩኒቨርሲቲ አዲግራት የሚማሩት የጮሆ ሰው አልሰማሁም። አለም አቀፍ የሚሰጠን እኮ ሴፍቲነት ድሆችን የመርዳት እኮ ነው የተከለከል ሌላውን በጀት እሽቶ ይህንን ነው የትግራይ ህዝብ አይመለከትም የምትሉ እነዚህ ሰዎች እኮ ምግብ ይፈልጋሉ። ህወሀት ወደ ድም ጦሉ እዛ ያለ ነው፣ በፍላጎታቸውም ላይሆን ይችላል። ቅድም እንዳሉ ግን እስከዚህ ድረስ የሄደ መንግስት ነው። በኩል የሚታየው ቁብልነቱ በህገ መንግስቱ የለውም። በአንድ በኩል ማዕከላዊ መንግስትም የትግራይ ምርጫ እውቅና አልስጥም መንግስቱ የመጣም አውቅም ብሏል። አሁን መደራደር ያለብን ይሄ ነው። የፖለቲካና የህገ መንግስት ቀውስ ተፈጥሯል አገሪቱ ውስጥ። ችግር ከሌለማ ትደራደር ካልተደራደርን ግን መተላለቅ ነው መፍትሄው፣ ከተባለ ያሳዝነኛል። ግን ከኛ በሬዲዮ ከምናገር ሰዎች ውጭ ያለው ጉዳይ ነው። ይለይላቸው። እኛ የምናወራው ያለ እንዲያውም ማውራት መነጋገር ያለብን በእንደዚህ አይነት ሁኔታ ነው። ሌላው የጠየቀኝ ትግራይ ውስጥ ያለው ግፍ ማስረጃ አለ ወይ ነው። እኔ አለኝ። ግን ስንት ህጻናት እየሞቱ እንደሆነ የኔን ቶው እና አርባ አምስት ሺህ ኢትዮጵያውያን ተጋሩ ኢትዮጵያውያን እኮ በስንት ችግር በጦርነት መሀል ሱዳን ገብተዋል። ልሽርሽር አልሄዱም። እሱ በቂ ነው ለ ስምንት እናቶች ወልደዋል። በመንገድና ሱዳን ሲደርሱ መንቀሳቀስ የማይችሉ አረቢቶች እና አጋውንቶች እየተደበደቡ ናቸው። እኔ ግን አይደለሁም። ይህንን ምህነኝ የምልህ ሚዲያ ይግባ፣ ቪኦኤ ይግባ፣ ቢቢሲ ይግባ። ትላንት አንድ የሚያሳፍር መግለጫ ሰማሁ። ወደዚህ አካባቢ አለም አቀፍ ሚዲያ የማንጋብዘው ይላል። የኢትዮጵያ መከላከያ ሰራዊት ሚኒስተር ነው ምክትል ሚኒስተር። ለእነሱ ደህንነት ተብሎ ነው። ሲኤንኤን የሚገባው ቢቢሲ የሚገባው ይህንን ሪስክ እየወሰደ ነው ያውም በወታደሮች ጋር ሆነው እናውቃለን። ይሄ ተብሎ እንዳልሆነ አሁን የተተረከ ነገር ነው። በፎር የእኔ መልስ ምንድን ነው? ኢንተርኔቱ ይከፈል፣ ቴሌፎኑ ይከፈል፣ ቪዲዮ ይፈቀድ፣ ምን አይነት ጉዳት እየደረሰ እንደሆነ። አንድ የመጨረሻ ጉዳይ ላንሳል። የትግራይ ሕዝብ በምን አይነት ሁኔታ እንዳለ ማይካድራ ተነስተዋል። እኔም አውቀዋለሁ። በማይካድራ የገባው ፋኖ የሚባል የሽፍታ ቡድን፣ የአማራ ልዩ ኃይል፣ የኢትዮጵያ መከላከያ ኃይል በየተራ ነው የገቡት ነገ ጠዋት ነጻ በሆነ ሲጠራ ወንጀለኛ ማን እንደሆነ እናያለን። ግን እኮ ይቅርታ አድርጉልኝና አምባሳደር ማይካድራ ላይ እሺ፣ ቆይ አንድ ጊዜ ይጨርሱ ይጨርሱ። አምባሳደር ማይካድራ ላይ የተባለው የተደረገው የኢትዮጵያ ሰራዊት እያለ ኦርኬስትሬት ያደረገው ነገር ለአምነስቲ ኢንተርናሽናል ወጥቷል። አውቃለሁ እነሱ ምን እንዳሉ አውቃለሁ። ሱዳን ወጥተው የተናገሩ ስደተኞች ደግሞ ለቢቢሲ እና ለአፍሪካ ለአሶሲትድ ፕሬስ ምን እንዳሉ አውቃለሁ። ይሄ የጊዜ ጉዳይ ነው። እስከ አሁን ድረስ የአዲስ አበባው ትርክት እየተጋባ ነው። አውሮፓ ህብረትም ጠይቋል። ዩናይትድ ኔሽን ጠይቋል። ይጣራል። የኢሰመጉ ቃል አቀባይ የተባለችን ሴትዮ በሚገርም እኮ ለቢቢሲ ስትናገር ህወሀት መንግስትን ፈቅደውልን እዛ አካባቢ ሄደናል ብላል። ከዚህ የባሰ ነጭ ውሸት ሊኖር አይችልም። ያሳፍራል። በሰዎች መብት ላይ የሚከራከር ድርጅት አጠገቡ ህወሀት ከነጨራሹ እዛ አካባቢ የሚያስተዳድረው ጋዜጣ የሚያስገባበት ካስገባ የሰበቁን አይደለም የሚያስገባው ሌሎቹን ነው የሚመልኩ። ሌላው ያነሳልን ጥያቄ የኢትዮጵያ መከላከያ ጦርነቱ የተጀመረው ከዛ በፊት ነው። የሰሜን እዝ ትግራይ ውስጥ ሆኖ የትግራይን መንግስት እና አስተዳደር ሊወጋ መመሪያ ተሰጥቶት የሚያጠቃ ከሆነ ማንንም አካል የሚያደርገው ነው። ቀድሞ እርምጃ መውሰዱ ትክክል ነው። ዝርዝሩ ቀደም እንዳልኩት ወደፊት ይመጣል። ማን ከክልሉ ጋር እንደተስማማ ይሄንን። ብዙ ሰዎች አለቁ፣ ፒጃማ ለብሰው ወደ እንትን ላካችኋቸው የሚለው ግን ያው የተለመደው የአዲስ አበባ ፖለቲካ ነው። ቀደም ያልኩት ጦርነቱ ከዛ በፊት ነው የተጀመረው። ይህንን ከደረሰበት የትግራዩ መንግስት ዝም ብሎ ነው የሚያልቀው ሕዝብ መሀል ሆነ ሲጨረስ ተአምር በሆነ መልክ ጉዳት ሳይደርስ ኮማንዶን እንዳያጠቃው ተከላክለው ይህንን እንደ ትልቅ ሚስጥር ያዛ አይደለም። ጦርነቱ የተጀመረው ከዛ በፊት ነው። ማንንም ራሱን ለመከላከል ቀጥቃት የሚያደርገው አመሰግናለሁ አምባሳደር ፍስሀ መቼም ካነሷቸው ነጥቦች ውስጥ የማዕከላዊ መንግስቱንም ሆነ የሌሎችን ወገኖች ምላሾች የሚፈልጉ ነጥቦች አሉ የኮቪድ መከላከያ ወይም የኮሮና ቫይረስ መከላከያ ተከልክሏል ለህዝብ እንዳይደርስ ትግራይ ውስጥ የሴፍቲ ኔት እርዳታ እንዳይደርስ ተከልክሏል ያሏቸው ነጥቦች አሉ ተሰሎሞን ይቅርታ አድርግልኝ በደብዳቤ ነው ደብዳቤው አንተ ቢሮ ብትጠይቅ ይኖራል እርግጠኛ ነኝ ቢሮ አካባቢ ውስጥ ይኖራል እሺ። እሺ ግድ የለም እሺ። አምባሳደር እነዚህ እናገኘ እንዘግብባቸዋለን። የማዕከላዊ መንግስት ያለው የምንሰጥ ከሆነ ያ መንግስት ስላልተመረጠ ሴፍቲነቱን፣ ባጀቱም፣ ኮቪድም የጤና ጥበቃ ሚኒስትር ነው ይህን ደብዳቤ የጻፈው ለትግራይ ክልል ምንድን ያደረገው ለሁሉም ዩኒቨርሲቲዎች ዝርዝር አውጥቶ በዚህ መልክ ይላክላቸዋል ሲል የትግራይ ዩኒቨርሲቲዎች በሙሉ ወጥተዋል። ጥሩ ምላሽ ይዘንበት እንመለሳለን። እሺ አምባሳደር። እና ሌሎችም ነጥቦች አሉ። አንድ ጊዜ አቶ ናምን ሌሎችም ነጥቦች አሉ ያነሷቸው። የሕገ መንግስት ቀውስ ተፈጥሯል ያሉት ጉዳይ አለ። የጋዜጠኞች ወደ ጦር ቀጠና ውስጥ አለመሄድ ለደህንነታቸው ሲባል ነው የሚለው ነገር እስከምን ድረስ እንደሚያስኬድ አላውቅም። በዚህም ላይ የመንግስቱ ባለስልጣናት ምላሽ እንዲሰጡ እናደርጋለን። ምክንያቱም እኔ ራሴ ለኢትዮጵያ ቴሌቪዥን ስሰራ ወደ አንድ አመት ለሚጠጋ ጊዜ የጦር ቀጠና ሪፖርተር ሆኜ በጦር አካባቢዎችና በግንባር ድረስ አካባቢዎች ሳይቀር እየተገኘን ዘግብ የነበረበት ሁኔታ ነበር በኢትዮጵያ ታሪክ ሌሎቹን ዓለም አቀፍ መገናኛ ብዙሀን ይቅርና። ስለዚህ እነዚህ ሁኔታዎች ለምን እንደማይመቻቹም መልስ እንዲሰጡ እናደርጋለን የፌዴራል መንግስቱን ባለስልጣናት አቶ ነአምን አሊጌሽኖች አሉ ክሶች አሉ እኔ በዛ ላይ ኮመንት ማድረግ አልችልም እንትኑም ያለኝም ኢንፎርሜሽኑ ግን በእርግጠኝነት ለማለት የሚቻለው አቶ ሰለሞን ፌደራል መንግስቱ ማንም መንግስት በማይታገሰ ሁኔታ የትግራይ ክልላዊ መንግስትና በተለይ ህወሓት መሪዎች ሲያደርጉ የነበረውን ታግሶ በጣም በጣም በጣም ብዙ ሙከራዎች እንዳደረገ በዝርዝር የሚታወቅ ነገር ነው በኋላ ላይ መጨረሻ ላይ ይህ መንግስት አንቀበልም፣ ሌጂትመሲ ቅቡልነቱ አልቋል፣ ህገወጥ ነው ብለው ዲክሌር አረው። እዛን ጊዜ ፌዴራል መንግስቱ ያለው እንግዲያው፣ ከክልላዊ መንግስቱ ጋር ያለን ግንኙነት እናቋረጣለን፣ የትግራይ ህዝብ እንዳይጎዳ። ጠቅላይ ሚኒስትሩም በዚህ ላይ ተደጋጋሚ መግለጫ ሰጥተዋል። እንዳይጎዳ አስፈላጊውን የገንዘብም፣ የአቅርቦትም፣ የሌላውን ነገር ኢንክሉዲንግ የኮቪድ በሙሉ ቀጥታ ወደ ከተሞችና ወረዳ ሌቭል ካሉ አስተዳደሮች እነሱ በህዝብ የተመረጡ ስለሆነ እና ወደፊትም ባለው ምርጫ የሚሳተፉ ስለሆነ የትግራይ ህዝብ እንዳይጎዳ በሚል ያንን ሜዥር እንደወሰደ ያንን ፖሊሲ ለመተግበር ሲዘጋጅ እንደነበረ እና ምንም በሚባለው ደረጃ ለትግራይ ህዝብ የተቋረጠ ገንዘብ እንኳን ገንዘብ እንኳን ሶስት ቀን ሲቀራው እነሱ ያንን ሰሜን እዝን ያደረጉትን ይቅር የማይባል ታሪካዊ ወንጀል ከማድረጋቸው ሶስት ቀን በፊት ብር አዲስ የታተመው ብር በሁለት አውሮፕላን ተጭኖ ለትግራይ ውስጥ ለሚገኙ ባንኮች እንደተከፋፈለ የምናውቀው ነገር ነው። ናው እኔ የአምባሳደር ስሳ በጣም ማዝ ነው። መቼም ቢሆን ከዋት መሪዎች ከሳቸውም ዛሬ ሲደገም መሰማው ምንም ነገር ለመቀበል አይናችንን ግንባር ያርገው የሚል ሁኔታ ነው። ይሄ ማይካግራ የተፈጸመውን አንደኛ የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ኢንቴግሪቲቭ ኮስችን ማይደረግ ኢንተርቪውን አይቼዋለሁ። አቶ ሰለሞን ተከታትል እንደው የሂዩማን ራይትስ ዋች የአምነስቲ ኢንተርናሽናል አድቫይዘር የአፍሪካ ዳይሬክተር ሆኖ የሰራ በጣም በጣም ኢትዮጵያዊ የሆነ ኢንቴግሪቲ ኮስችን የማይደረግ ሰው ነው። የዚህ መሪ አሁን ቅድም ነጭ ውሸት ማይካዝራ ላይ የፈጸመው ኢትዮጵያ መከላከያ ሰራዊት እንደሆነ ህዋት እንደሌለበት፣ ህዋት ያደራጃቸው ሳምራ የሚባል የወጣት ሊግ እንዳደረገው የወጣት ግሩፕ እንዳደረገው ይሄንን ኮምፕሊት እንድናረጉት ይሄ ደግሞ የምናውቀው ነው። በኦጋዴን በጀነራል ገብሬ ዲላ፣ በአብርሃም ኮርተር፣ በጀነራል ሀዋ ጀነራሎች የሚመራ ጦር እና ልዩ ሀይል በአለም አቀፍ ማህበረሰቡ የጦር ወንጀል ተሰርቷል ሲባል ይናያረጉ ናቸው። በዶክተር ገብረአብ ባርናባስ ጋምቤላ ላይ እና በሻለቃ አብርሃ ግደይ ይመስለኛል የሚመራ ጦር ቤት ለቤት አራት መቶ የጋምቤላ ዜጎችን ጨፍጭፈው ዲናይን የተደረገው በምርጫ ዘጠና ሰባት ዛሬ ማይካድራ ላይ ጭፍጨፋ አካሄዶ ብዙ ወንጀል ፈጽሞ ሱዳን ያለው ኮለኔል የማነ የአጋዚ መሪ በጀኔራል ታደሰ የበላይ መሪነት ንጹሀን ሁለት መቶ ዜጎችን በአዲስ አበባ አደባባይ በግንባር ግንባራቸውን ባለሞ ተኳሽ ካስመቱ በኋላ ይሄንንም ዲናይን ያደረጉ ሲዘርፍ የነበረ ወጣት ገደል እና ያሉት እነበረከት ወተን አት ኖ ፖይንት የህወሓት መሪዎች ከፍተኛ መሪዎች አምባሳደሮቻቸውም እነሱ ለፈጸሙት እና ላስፈጸሙት ወንጀል አዎ አድርገናል ሲሉ አናውቅም። ዛሬም የተደገመው ይሄ ነው። በጣም አግናል የመጣ ነው። ቢያንስ የተወሰነ መፍትሄ እንደው እናስቀምጣለን ነገር ነው። ግን መፍትሄ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታረግ शिखर पथनाक गरम कुतर ये सी ग्राह है थे ग्राह हवा है ग्रह आंदना चौक ይሄ ነው ዛሬም የሚደገመው። ዛሬ አቲቲዩዱ ይሄ ነው እና በጣም አዝናለሁ ሰለሞን፣ በዚህ ደረጃ መሆኑ። ግድ የለም መነጋገር መነጋገሩ እኮ በራሱ ትልቅ ነገር እኮ ነው። ሀሳቦችን ማንሸራሸር በዚህ ደረጃ ሀሳቦች ሁልጊዜ አንድ አይነት መሆን የለባቸውም። ግን እንዲህ በሕዝብ ፊት መነጋገር መቻላችሁ በራሱ ትልቅ ነገር ነው። ከተለያየ ማዕዘን ተነስታችሁ። ፋሱ ይሄ ምርጫ እንደማይደረግ ማን ነው ዲክሌር ያደረገው? አንቺ ለማቀሙ የለንም። በሽታው እየተስፋፋ ነው ኮቪድ ፓንደሚክስ ብለው ያለው ብርቱካን መደቅሳን የምርጫ ቦር ቸርማ እንደምታውቀው እንደማይቻል አብይ አህመድ አደለም። እኛ እስከምናውቀው እነኚህ ተቃዋሚ ድርጅቶች እኮ አሉ። ሁሉንም መጠየቅ ይችላል መቶ ስምንት ይሄንን እኮ እንትን የሚያደርጉት ዛሬ አምባሳደር እስር ቤት ያሉ የሚላቸው ጥቂት ሰዎች አሉ፣ በእርግጥ መሪዎች ናቸው እና ህዋት ነው። ሌላው ሜጀር ተቃዋሚ ድርጅቶች እኮ አሉ። ብዙ ኢንተርቪው አድርገ ማቅረብ ይችላል። እነሱ እኮ በዚህ ተነጋግረው ተማምነው ነው፣ አብይ አህመድ ብቻውን የወሰነው አይደለም። ዶክተር አብይ አህመድ ጠቅላይ ሚኒስትር ነገሩን በሙሉ ወደ እሱ ላይ ለማድረግ የሚሞከረው ሽፍት ለማድረግ ብለ የሚሞከረው ሁለት አመት ሙሉ የሄዱበትን የሚቦረብር ቅቡልነቱን ለማሳጣት ኢትዮጵያን ለማዳከብ ማዕከላዊ መንግስቱ ሲጠላ ህዝብ በካባቢ በየካ ያለው ግጭት፣ የማንነት ጥቃት በዛ ሲማረር አዎ የኢትዮጵያ ዳኝነን ብለን እነሱ ስለ ማዕከላዊ መንግስቱን ለመቆጣጠር የነበራቸው ህልማቸው የቀጨጨ የቀጨጨ ሲመጣ ይሄ ነው ችግሩን የፈጠረው። እና በኋላም ቀጥታ ከፌዴራል መንግስቱ ጋር ግብ ግብ ውስጥ የገቡት በኋላም አንቀበልም ያሉት ነው። ዛሬ እኮ እንደራደር የሚሉት አንቀበልም፣ ምንም አይነት ህጋዊነት፣ ቅቡልነት የሌለው መንግስት ነው ከሚሉት ጋር ነው እኮ ዛሬ እንደራደር እንቀመጥ። ብለዋል እኮ አውጀዋል። ይሄን ባሉ ጊዜ ነው እንግዲያው ከክልል መንግስት ጋር ምንም ግንኙነት አይኖርም። የትግራይ ህዝብ ግን እንዳይጎዳ ታች ካለው መዋቅር ጋር መንግስታዊም ሆነ ሌላ አስፈላጊውን አቅርቦት እና ገንዘብ እንሰጣለን ብለው ሶስት ቀን ከጥቃቱ በፊት ዲስ ዝ አፋክ አምባሳደር ፍሳጅ እና ላረግ ሁለት አውሮፕላን ሄዶ ለትግራይ ባንኮች በሙሉ በቢሊዮን የሚቆጠር አዲሱን ብር ሲያስከፋፍሉ ነበር። ዲስ ዘፋክ ዳካኖ ቢዲናይ ናው ምንድን ነው ይሄን ሁሉ ያመጣው የነሱ ቤሊጀረንስ እና ከሌላው ተቃዋሚ ድርጅት ሌላ ልዩነት አለው። ብዙ እኮ ልዩነት አለ፣ እኔም ልዩነት አለ። ነገር ግን በማፍረት ራስን በከተማ ጎሬላ በማሳጠቅ ይሄ መረጃ ያለኝ ይሄ ከመንግስት የመጣ ራሱ አሁን አምባሳደር ፍስሐ እስር ቤት ናቸው ያሏቸው ሰዎች በደንብ የማውቃቸው አስር ዓመት ሙሉ ብዙ አብረን የሰራን ሰዎች ቤታቸው ጋብዘውኝ፣ ይሄ ጥርጣሬ እንዳላቸው ከዛም ያልፋል ኦሮሚያ ውስጥ ያሉ ብዙ ኦነግ ሸኔ ጋር የሚደረግ ኦፕሬሽን የማይሳካው የህዋት ሰዎች ቁልፍ ቦታ ላይ አሉ። ሌላም ሌላም እዚያው መዘርዘር ማችላቸው ብዙ ነገሮች ተነጋግረናል። ህወትን በሚመለከት ዛሬ እነሱ አጋራችን፣ የፌዴራሊዝሙ ከኛ ጋር ተከራካሪ ጠበቃ አድርገው የሚስሏቸው ሰዎች ስለ ህወት ያላቸውን ግንዛቤ እኮ እኔ በቅርበት ተረደጃለሁ። አሁን ፕሪቪሌጅ ኢንፎርሜሽን ስለሆነ የሰጠኝ እገሌ ነው ይሄ ነው ለማለት አልችልም። ለማለት የምፈልገው ምንድን ነው ምርጫው መሸጋገር አለበት። የሚለውን ዲሲዥን ማን ያደረገው? የምርጫ ቦርድ ያንን። ማነው የሚመራው? ብርቱካን ሚደቅሳ። እነሱ ያዋረዷት፣ ያሰሯት፣ አብይ አህመድ የሾማ። ከዛ በኋላ ፌዴሬሽን ምክር ቤቱ እንዲሁም ደግሞ ከፍተኛው ፍርድ ቤት በመዓዛ አሸናፊ የሚጥስ በህገ መንግስቱ ላይ ተወያይተው የወሰኑት ውሳኔ አለ። የፌዴራል መንግስቱን ማንዴት ክሴል ለማድረግ ይሄም የመጣው በአንድ ግለሰብ አሁን ካራክተር ዝን ተደረገው ውሳኔ አይደለም። የተለያዩ ስቴክ ኢንክሉዲንግ የተቃዋሚ ድርጅቶች በዚህ ተማምነው ነው። በኮቪዱ ምክንያት እንደ ሜን ይሄ ሆኖ አይናችንን ግንባር ያርገው ይሄ አይደለም ይሄ ሰውየ ነው የሚለው ነገር እብነስኬድ አይደለም። መጀመሪያ እውነትን መነጋገር ሀቅን መነጋገር ያባት ነው እኮ ሁሉን ነገር ድፍጥጥ አድርገን እየካድን እንዴት ነው እሱ መነጋገር የሚቻለው? አቶ ሰለማ እናንተ ራሳችሁ ዘግባችሁት የለም ወይ በኮቪዱ ምክንያት እንደተሸጋገረ ስለ ምርጫ ቦርድ ስላወጣው ፌዴሬሽን ምክር ቤት በዚህ ጉዳይ ላይ ያለው ስዘገቡ አልነበረም ወይ? ቪኦኤ ራሱ ሚዲያዎች፣ ኢንተርናሽናል ሚዲያዎች ሐዋት በተለየ ለምንድን ነው ይሄንን የአብይ አህመድ ብቻ አድርጎ የሚያቀርበው? እስቲ እዚህ ጋ አምባሳደር ፍስሐ ብዙ ጊዜ የህወሀትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር፣ ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ከአንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርሶ በእነዚህ የድርድሮች ወቅት ነበርኩኝ ከሶስተኛ ወገን የሰማሁት አይደለም፣ ውስጡ የነበርኩ ሰው ነኝ ስላሉ ምንድን ነው የህወሀት መሪዎች የሚፈልጉት ወይም የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት አንድ ሁለት ተብሎ እስካሁን ድረስ እኮ አልተነገረንም። ሰለሞን አባተንና እና እንግዶቹን እናመሰግናለን። የውይይቱ ሙሉ ክፍል በዌብሳይታችን እና በፌስቡክ ገጻችን ላይ ይቀርባል። ከዚያ ላይ ማዳመጥ ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ። thank you